ሥላሴ ይባርኳችው ሥላሴ ይባርኳችው ሥላሴ ይባርኳችው ሥላሴ ይባርኳችው በስጋ ወደሙ ዛሬ ከበራችው ሥላሴ ይባርኳችው በስጋ ወደሙ ዛሬ ከበራችው ስላሴ ባርኳችው። እማምላክ ትከተል እማምላክ ትከተል እማምላክ ትከተል እማምላክ ትከተል። ፈተና እንዳይገጥም ድንግል ትከተል እማምላክ ድንግል ትከተል በተና እንዳይገጥም ድንግል ትከተል አምላክ ድንግል ትከተል ሚካኤል በኑሯችው ሚካኤል በኑሯችው ሚካኤል በኑሯችው ሚካኤል በኑሯችው አርምሞ ማስተዋል ትዕግስትን ይስጣችው ሚካኤል በኑሯችው አርምሞ ማስተዋል ትግስትን ይስጣችው ሚካኤል በኑሯችው ገብርኤል ከላይ ወርዶ ገብርኤል ከላይ ወርዶ ገብርኤል ከላይ ወርዶ ገብርኤል ከላይ ወርዶ እርሱ ይራዳችው በክንፎቹ ጋርዶ ገብርኤል ከላይ ወርዶ እርሱ ይራዳችው በክንፎቹ ጋርዶ ገብርኤል ከላይ ወርዶ ኡራኤል በምልጃው ኡራኤል በምልጃው ኡራኤል በምልጃው ኡራኤል በምልጃው እውቀትን ጥበብን ይስጥ በጽዋው ኡራኤል በምልጃው እውቀትን ጥበብን ይስጥ በጽዋው ኡራየል በምልጃው ጊዮርጊስ አይለያችው ጊዮርጊስ አይለያችው ጊዮርጊስ አይለያችው ጊዮርጊስ አይለያችው በፈተና ጊዜ ጽናት ያሳያችው ጊዮርጊስ አይለያችው እህ በፈተና ጊዜ ጽናት ያሳያችሁ ጊዮርጊ ሳይለያችሁ ሥላሴ ሥላሴ ሥላሴ ይባርኳችሁ፣ ሥላሴ ይባርኳችሁ፣ ሥላሴ ይባርኳችሁ። በስጋው ወደሙ ዛሬ ከበራችሁ ሥላሴ ይባርኳችሁ አሀ በስጋ ወደሙ ዛሬ ከበራችሁ ስላሴ ይባርኳችሁ።